በኦሮሚያ ክልል አንዳንድ አካባቢዎች በትላንትናው ዕለት አልፎ አልፎ የትራንስፖርት ፍሰት እክል በማጋጠሙ መቸገራቸውን ቪኦኤ ያነጋገራቸው ነጋዴዎችና አሽከርካሪዎች ገለጹ። ጉዳት የደረሰባቸው ተሽከርካሪዎችን መኖራቸውን ተናግረዋል። የኦሮሚያ ብሔራዊ ክልላዊ መንግስት በበኩሉ የኢትዮጵያን ሰላም ለማወቅ የተደረጉ ሙከራዎች ከሽፈዋል ብሏል። ሙክታር ጀማል ዝርዝር ዘገባ ይዟል። የሀገር አቋራጭ እና ከዞን ዞን ከወረዳ ወረዳ የሚንቀሳቀሱ ትራንስፖርቶች ላይ መጉላላት መታየቱን ቪኦኤ ያነጋገራቸው ሰዎች ገልጸዋል። በትራንስፖርት እቀባው ላይ የተሳተፉ ሰዎች ለቪኦኤ እንደተናገሩት መንግስት በሀገሪቷ እየታየ ያለው ለፖለቲካ ችግር መፍትሄ እንዲሰጥ ለመጠየቅ ነው ሲሉ ገልጸዋል። በባሌና ሮቤ አካባቢ ያለውን ለቪኦኤ የተናገረው ሰው ይህንን ገልጿል። መኪና ወደ ሮቤ አይገባም፣ ከሮቤ አይወጣም። ከተማ ውስጥ ብቻ ነው ባጃጅ እና አንዳንድ ሱቆች ተከፍቶ ያለው እንዲህ ነው ያለው። ሮቤ ውስጥ ምንድን ነው ምክንያቱ? መንግስት የኦሮሞን የፖለቲካ አመራሮችን እነ ጀዋር፣ እነ በቀለ ገርባን እና አብዲ ረጋሳን የሚባሉትን ከሃጫሉ ግድያ በኋላ አስሮ እየተቀመጡበት ነው። ይህንን የፖለቲካ አመራሮች እንዲፈቱልን ነው የጠየቅነውን። መንግስት ግን ይህን ጥያቄያችን አልሰማልን። ይህም መንግስት ጥያቄያችን እንድሰማ እንድንመልስልን ይህን አድማ የታወጀ ነው። በወትሮ ገበያ እንቅስቃሴዋ የምትታወቀውና በአምስት በር ወደ ከተማዋ መንገዶች የሚገቡባት የሻሸመኔ ከተማን ብትሆን ወደ ከተማዋ የሚገቡና የሚወጡ ተሽከርካሪዎች በጸጥታ አካላት እጀባ መሆኑን ነው። ሻሸመኔ የተለመደው የሕዝብ መመላለሻና የደረቅ ጭነት መመላለሻ መኪናዎች እንቅስቃሴ የለም። ይሄ የሆነበት ምክንያት ደግሞ የፖለቲካ አክቲቪስት የሆነው ጀዋር መሐመድና ከአጫሉ ሞት ወደዚህ የሆነው ነገር ብዙ በሺዎች የሚቆጠሩ ሰዎች ታስረዋል። ጃዋር መሐመድን ጨምሮ ማለት ነው። ስለዚህ እነሱ እስከፈቱ ድረስ ይሄ ያለውን ነገር በሙሉ ማቆም አለበት። ይሄ እንደ ጥያቄ ነው። በሰላማዊ መንገድ እየተጠየቀ ነበር፣ ያ አልሆነም። አሁን ደግሞ የእኛን መሪ እንዲለቅ በማለት ነው ይሄ ነገር የሆነው። ቀንከሌት ንግድ የሚደራባት የምስራቋ የገበያ ፈርጥ የምትባለዋ አወዳይ ከተማ ከዚህ ቀደም የተለመደው የገበያ እንቅስቃሴ አለመኖሩና ከገጠር የሚገባ ፍራፍሬና የጫት ምርትም ቢሆን እንደ ወትሮ አለመሆኑን ነው ቪኦኤ ያነጋገረው ሰው የተናገረው አወዳይ ውስጥ ምንም የሚታይ እንቅስቃሴ የለም ይህ መንገድ ወደ ጅቡቲ የሚያስተላልፍ እምብርት መንገድ ነው ነገር ግን የጭነት መኪኖችና ሌሎች መተላለፊያ አያየው አይደለውም ከተማ ውስጥ የተወሰኑ እንቅስቃሴዎች የሚታዩ ቢሆንም ከገጠር አካባቢ የሚገቡ ጫት፣ ፍራፍሬና ሌሎች ምርቶች እየታዩኝ አይደለም። እንቅስቃሴው እየተደረገ አይደለም። ይህ የሆነበት ምክንያት መንግስት ያሰራቸውን መሪዎቻችንን እንዲፈታና ለሀገሪቷ ፖለቲካ መፍትሄ እንዲያመጣ አመፅና ብጥብጥ ሳናነሳ በሰላማዊ መንገድ ጥያቄያችንን ለመጠየቅ ፈልገን ነው ነው ያሉት። የተጽዕኖ ገፈት ቀማሽ ነን እያሉ ቪኦ ያነጋገራቸው ሰዎችም የገለጹት ነገር አለ። ከባሌ ሮቤ ከተማ የ30 ኪሎ ሜትር ርቀት ላይ የምትገኘው ዲንሾ ወረዳን በተመለከተ ሶስት ተሽከርካሪዎች ላይ አደጋ መድረሱን አንድ ማኝ ለቪ ይህንን ገልጿል። የትልቅ መኪና ተሳቢ መኪና መዳበሪያ ስ የደረጉ ሲሄድ አበከራ የሚባል ቦታ ላይ ተገልብጠዋል። በቴክኒክ ነው ወይ፣ በምን ችግር ነው የተገለበጠው? አይደለም፣ በቴክኒክ አይመስለኝም። መንገድ ላይ ቢስማር፣ የሆነ ብረት መንገድ ላይ ቀሮ እንትን ያርጎ በምክንያት ነው መሰለኝ። በቀሮ እርምጃ ነው እንጂ በቴክኒክ አይደለም። የፊዚክ ወማ ያለው ሁለቱም የለም። በቢስማር ሰው እኮ ተወድቆ አልነት ሌላም የቤልፊን መኪና ዛሬ ጠዋት ላይ መሳወቱ ሙሉ በሙሉ ተሀድሰዋል። ተቆሞ ቆሞ አሉትም ማንግላ ትልቁ የጅቡቲ መተላለፊያ መንገድ የሆነው የአዳማ ሀረር መንገድን በተመለከተም አንድ ከአዳማ ወደ ሀረር ንግድ የሚያከናውን አዳማ ላይ ያነጋገርነው ነጋዴ ገጠመኙን ገልጾልናል። መጋሪን ና በአሁኑ ሰዓት ግን መንገዱ ትንሽ እዛማ ጥሩ ስለሆነ የወጡ መኪኖቹም መስታወት ማመታት አለ መንገድ ላይ መቆምና መንገዳት ስላለ በዛ ምክንያት ትንሽ እኛም ለጊዜው ነገሮ ስከዘጋካ ብለ አቁምና የመመታ ሰው አይታወቅም። ማመታቱን ብቻ ና መቆሙ ወይ ደግሞ ጎማው መተንፈሱ ብቻ ነው የምታየው። ስለዚህ እኛም ይህ ነገር ንብረት ስለሆነ ለጊዜው ተረጋግተን ማየት ያሳልያል ብለን ማቆ ሌላኛው ከአርሲ ነገሌ ወደ ሀረር ድንች ጭኖ ሲጓዝ የነበረ የጭነት ተሽከርካሪ አጋጥሞኛል ያለውን የግሉን እይታ ለቪዮ ገልጿል። ከአዳማ ምንም መኪና የሉም። መኪና እንቅስቃሴ ምና ምንም የለ። አሰበ እስከ በዲሳ ምንም የለም። መኪና እንቅስቃሴ እስካሁን እስከመጣበት ራሱ መኪና ሆም እንቅስቃሴ የለም። መንገድ ላይ የቆሙ መኪናዎች አሉ በብዛት ። አሁን እናንተ እስቲ እዛ እስከምትደርሱ ድረስ ምን አይነት ድባብ ነበረ? በጣም ይደብራል። በጣም በቃ እንቅስቃሴ በጣም ጥሩ ነበረ። ድንጋይ ያዙ ይዝቱ ነበረ። እኔ ብቻ ነበርኩ መኪና የምንቀሳቀሰው። ሌላ መኪና የለም እንቅስቃሴ ከኔ ጋር የሚያደርግ። ድንጋይ ይዘው ሲመጡ አንተን ሊያጠቁ አልሞከሩም? በዚህ በጎን በኩል ለመወርወር ነው የሚፈልጉ የሚወድቁ ሶስት ተሽከርካሪዎች አደጋ ደርሶባቸዋል የተባለው የባሌ ዲንሾ ወረዳን በተመለከተ አንድ ሚኒባስ መኪና ሕዝብ ጭኖ እየሄደ ሳለ በወጣቶች ጥቃት እንደደረሰበት፣ ሌላኛው ጥቃት በመሸሽ ላይ እያለ ሁለት ሌሎች በሞተር የሚንቀሳቀሱ ሰዎችን በመግጨት የመግደል አደጋ ማድረሱንና ሌላኛው የዘር ማዳበሪያ በመጫን ወደ ባሌ ሮቤ ሲንቀሳቀስ የነበረ ተሳቢ መኪና ጎማው በመፈንዳቱ ተገልብጦ አደጋ መድረሱን ከአካባቢው የአይን እማኞች ተነግሯል። በዲንሾ ደረሰ የተባለውን ክስተት በተመለከተ መልስ እንዲሰጡን የወረዳው ፖሊስ አዛዥ ኢንስፔክተር አሻግሬን ለማግኘት በተደጋጋሚ ያደረግነው ሙከራ ሊሳካልን አልቻለም። ስለ ጉዳዩ መልስ የሰጡን የዲንሾ ወረዳ ዋና አስተዳዳሪ አቶ አብዱል ባሪ ኢብራሂም የደረሰው አደጋም ሆነ የቆሙት መኪኖች በቴክኒክ ችግር እንጂ ምንም አይነት የትራንስፖርት እቀባ በአካባቢው አለመኖሩን ነው ለቪኦኤ የመለሱት። ራኮን ነገኛ ሁመሜ ሲንጅሩ ቱጋኒታ ከና የቹዳ ኮንኮላተን ኩፌስ ተኮኮፋ ሱኔስ ራኮ ቴክኒካቲን የተፈጠረ የጸጥታ ችግር የለም። አንድ የተገለበጠ ተሽከርካሪ ተሳቢ ችግሩ በቴክኒክ መሆኑን የተረዳ ነው። የእኛ ፖሊሶችም ሄደው አይተውታል። የፈነዱ የፊት ጎማዎችም ቢሆኑ መኪናው ከተገለበጠ በኋላ የፈነዳ ነው እንጂ ቀድሞ የፈነዳ አለመሆኑን የተገነዘብነው ነው ያሉት። የኦሮሚያ ብሔራዊ ክልላዊ መንግስት በበኩሉ የተባለው ነገር ሐሰት ነው ሲል አስተባብሏል። የክልሉ ቃል አቀባይ አቶ ጌታቸው ባልቻ ለአሜሪካ ድምፅ እንደተናገሩት አንዳንድ ጸረ ሰላም ኃይሎች ክልሉን ለማተራመስ ጥረት ቢያደርጉም ዛሬም አልተሳካላቸውም ብለዋል። የገበያ ክልከላ፣ የትራንስፖርት ክልከላ፣ እንቅስቃሴን የመከልከል የኢኮኖሚያዊ እንቅስቃሴዎችን የመከልከል ፍላጎታቸውን ሶስት ጊዜ አቅደው ነበር። ለሶስተኛ ጊዜ ሕዝቡ እንዲህ ብሏቸዋል። አሁን በአራተኛ ጊዜ ሞክረው ለአራተኛ ጊዜም ሕዝቡ በየደረጃው እንዲህ ብሏቸው መደበኛ እንቅስቃሴውን ቀጥሎበታል። ምንም አይነት በክልሉ የተለየ እንቅስቃሴ ተገደበበትና ሀገር አቋራጭ ትራንስፖርትን የቆምበት የለም ሁሉም ክልሎች በሚ ዞኖች፣ እና ወረዳዎች፣ ቀበሌዎች በሚባል ደረጃ መደበኛ እንቅስቃሴ ያለው የተለየ መረጃ የለንም። አቶ ጌታቸው የአሜሪካን ድምፅ ካጣራቸው አካባቢዎች አወዳይ አካባቢ የተለመደ እንቅስቃሴ አለመኖሩን፣ ሻሸመኔ አካባቢ የተወሰኑ በጸጥታ ኃይሎች የሚታጀቡ ተሽከርካሪዎች እንደሚወጡ እንደሚገቡ ነገር ግን እሱም አናሳ መሆኑን፣ ባሌ ሮቤ አካባቢም ተመሳሳይ አዳማ ላይ ከሐረር አካባቢ ሊሆን ይችላል የሚል ግምት አለን የመጣ አንድ የጭነት መኪና የፊት መስታወቱ የተሰባበረና ጥቃት የደረሰበት መሆኑን የሚያሳይ በተለይ አስራ አንድ አካባቢ የሚባለው ከሐረር አካባቢ ጫት የሚመጣበት አካባቢ ጫት አለመግባቱን እና የተወሰኑ ጫቶች ደግሞ ሌሊት ተደብቀው የመጡ ናቸው የሚል የአካባቢው ሰዎች የሚናገሩት። ይህ ምን ነው የሚያሳየው? እንግዲህ እነዚህ የክልሉን የትርምስ እና የግጭት ክልል የማድረግ እቅድ ያላቸው ኃይሎች የፈለጉት ይሄንን ነው። ይሄ እንዲወራላቸው እና እንዲነገርላቸው ስለሚፈልጉ በየአካባቢው ያልሆነውን ሆነ ብሎ የሚናገር ራሱ አቅዶ ስራ እቅዳቸው ማፍረስ ነው ማቃጠል ነው መግደል ነው። ያንን እቅዳቸውን ለማሳካት ደግሞ አንድም ግለሰብ መንገድ ዳር ሆኖ ወይ መኪና መጥቶ ሊሆን ይችላል ወይ ደግሞ የሆነ ክስተት ሲከሰት ያንን እንደ እድል መጠቀማቸው አይቀርም። ከዚህ በዘለለ ግን በተደራጀ ሁኔታ ከዚህ በፊት እንደተለመደው ጥሪ አድርገውላቸው መንገድ ተዘግቶ ትራንስፖርት እንቅስቃሴ ቆሞ የንግድ እንቅስቃሴ ቆሞ ክልሉ ሙሉ በሙሉ ኢኮኖሚያዊ እንቅስቃሴውን የማስተጓጎልና የማሰር እቅዳቸው በፍጹም አልተሳካላቸውም፣ ሊሳካላቸውም አይችልም። በድብቅ ነው ላማቸውን ለማሳካት የሚንቀሳቀሱት የማስፈራራት፣ የመግደል እና የዛቻ ነው። ሲተላለፍ የነበረው መኪና የሚንቀሳቀስ ከሆነ እንሰብረዋለን፣ እናቃጥለዋለን። መንገድ ላይ ምስማር እስከ ስራት እኮ ነው ፖለቲካ ኞች ነን ያስወሩት፣ ያወሩት አቶ ጌታቸው ያነጋገራቸው ሰዎች የሚገልጹት ለዚህ ምክንያት የሆነው አሁን ኦሮሚያ ያለችበት የፖለቲካ አለመረጋጋት ነው። ለዚህ ደግሞ መንግስት መፍትሄ ሊሰጥ ይገባል። በተለይ የታሰሩ ፖለቲከኞችና የፖለቲካ አመራሮችን በተመለከተ መንግስት ወደ መፍትሄ መምጣት አለበት፣ ለዚህ ነው ይላሉ። ይህን በተመለከተስ ምን መልስ አሉት? በክልላችን ገበያ የሚታገድበት መንገድ የሚዘጋበት ምንም አይነት ምክንያት የለም። በሌላ በኩል ደግሞ የህግ የበላይነትን የማስከበር ስራችንን ከዚህ በፊትም በግልጽ እንደተናገር ነው አጠናክረን እንቀጥል። የፖለቲካ ፓርቲ አባሎች፣ አመራሮች ሊሆኑ ይችላሉ። ማንኛውም ሰው ከህግ በታች ነው እና ህግ የማስከበር ስራችንን በተጠናከረ ሁኔታ እየሰራን ያለ ነው። እዚህ ውጭ ግን የፖለቲካ ውሳኔ የሚፈልግ ወይንም ደግሞ የተለየ ምክንያት ቀርቦ በዛ ምክንያት ላይ በፊት ለፊት መነጋገር እየቻልን ወደ መንገድ መዝጋትና ኢኮኖሚውን ሴ የሚያስገባን ነገር የለም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።